ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። በክፍል ሶስት የፕሮፌሰር በረከት ሀብተ ስላሴ ግለ ሕይወት ትረካ የሚያጠነጥነው እንደምን የጊዜያዊ ወታደራዊ አስተዳደር ደርግ ካቋቋመው የመርማሪ ኮሚሽን ምክትል ሊቀመንበርነት መንበራቸው ተነስተው የኤርትራ አማጽያንን እንደተቀላቀሉ ነው። በእውነቱ አይደለም። ወደ አስመራ ሲሄድ እኔ ከመጽሐፍ የድርጊቶች አባል ሆኜ ለመታገል አልነበረም። ከአሁን ቀደም ስናገር ሰምተኝ ይሆናል። ኢትዮጵያና የኤርትራ ፌዴሬሽን እንዳይፈርስ ብዙ ብዙ ሀሳብ በበኩል የንጉሥ ነገስቱ አቅርቤ የነበረ። በእኔ እምነት የንጉሥ ነገስቱ ውሳኔ ኤርትራና ኢትዮጵያ ፌዴሬሽን የማፍረስ ውሳኔ ትልቅ የታሪክ ለውጥ ያመጣ ድርጊት ነው። በእሱ ምክንያት በሰላም ይኖር የነበረ ወጣት ወደ በረሃ ገባ፣ ጫካ ገባ እና የነበረችውን ትንሽ ስልጣን በፌዴሬሽን ውስጥ የነበረች ስልጣን ስለተቀማ ዓለም ደግሞ የሰሚ ጆሮ ስለፈገው ሊታገል ወጣ። እኔ ዛን ጊዜ ከቅዳቶችም ከኤርትራ ነጻው ድርጅት ብቻ አባል አንዱ አልነበርኩም። ፈጽመው። ኢትዮጵያ ነው ዕድገቴ፣ ኢትዮጵያ ነው ትምህርቴ። የኤርትራው ቢሆንም ትውልዴ የኢትዮጵያ ፌዴሬሽን እንዳይፈርስ ነበር እምነቴ። ፌዴራሊስት ነኝ። እስከዛ ድረስ ያ ሴፈርስ ግን እኔ ያ ነገር አይገብ አይሆንም ብዬ ስላቸው ላልሰሙኝ ነው። ንጉሱ ፌዴሬሽኑ ቢፈርስ ምን ይመስልሃል ብለው ሲሉኝ ይህማ የተኛውን አንበሳ እንደመቀስቀስ ነው ብዬ ስላቸው አፈጠጡብኝ። ከዛ ወጥቼ አንድ ሳምንት ሁለት ሳምንት ያህል ታስራለሁ ብዬ በፍርሀት ቆየ። አላስሩኝም። በባህሉ ነገር ሁሉ ተበላሽ እና የወጣሁት እዚያን ጊዜ ነፍሴን ለማዳን ነው። ምክንያቱም ከጀኔራል አማን ጋር የነበረኝ ቅርበትና የስራ ቅርበትና ደግሞም እውቀት ዝምድና ስለሚያውቁ ከእሱ ጋር ንግግራለሁ። እንዲያውም እሱ ነው መክሮ የኤርትራ ጉዳይ ውስጥ ገባ የመከረው እያሉ በበይፋም ይናገሩን ነበር። አንዳንድ ደርግ ውስጥ ከነበሩ ሰዎች እንደሰማሁት እንደ ታሰርም ተወስኖ ነበር። በመሀሉ መጥቶ መከረኝ፣ ምታረጋለህ? ተለውጣለኝ። እንዲያውም አንዱ እግዚአብሔር ይባረከው፣ ሰው ራሱ በራሱ መኪና ከአዲስ አበባ መቀሌ ድረስ አደረሰኝ። ከዚያ ደግሞ ከታጋዮች ጋር ተገናኘ እነሱ ጋር ተዛለኩ። የቀረው ሌላ ታሪክ ነው። ኤርትራ ጉዳይ ገብቼ በኋላ ምንደሰራሁ ሌላ ታሪክ ነው። ግን እስከዚያ ጊዜ ድረስ እስከዛ ሰዓት ድረስ የኢትዮጵያ ፌዴሬሽን በመፍረፍ እያዘንኩ ብቻ ሊያ ፌዴሬሽን እንዲመለስ የምመኝ ሰው ነበርኩ። ከኢትዮጵያ የመጨረሻ ጊዜ ህይወቶን ለማትረፍ ሊወጡ ከተመከሩ በኋላ በእርግጥ ኢትዮጵያን ለቃው በወቅቱ የኤርትራ ሕዝብ ነጻ አውጪ ግንባርን ከመቀላቀል ደርሰዋል። የአንድ ሀገር በተለይ ኢትዮጵያ ጠቅላይ አቃቤ ሕግ የነበረ የህግ የበላይነት ለማስከበር ህይወትን ለመታደግ ሲደክም የነበረ ከፍተኛ የህግ ባለሙያ እንደምንድን ነው ብረት ተጨብጦ ህይወት ወደሚቀጠፍበት የትግል አለም ውስጥ ለመግባት የወደደው ወይም በወቅቱ ከዚ አይነት ውሳኔ ላይ እንዲደርሱ ግድ የተሰኙት ወይም ፈልገው የተቀላቀሉት? በጣም ከባድ ጥያቄ ነው። መመለስ ያለበት ደግሞ ጥያቄ ነው። ያጋጠመኝ ፈታኝ የሆነ ታሪካዊ አጋጣሚ ነው። እንዳልከው ከህግ ሰው ህይወትን ከማንከባከብ ከማትረፍ ማሻገር ህይወት ሊቀጠፍበት ወድ የሚቻልበት ሁኔታ መሻገር እንዴት ቻለ የሚለው ተገቢ ጥያቄ ነው። ወድጄ አይደለም ተገድጄ ነው ወደ ኤርትራ የሄድኩት እንደ ኢትዮጵያዊ ሆኜ ከፍተኛ የሆነ የመንግስት ስልጣንም ይዤ ብዙ ኢትዮጵያውያን ወደ አያ ከተከበሩበት ሀገር በድንገት ሸሽቼ ለህይወት ሸሽቼ መውጣት የመቼም አጋጣሚ ሆኖ እንጂ ፍላጎት አይደለም። ፈጽሞ ፍላጎት ሊሆን አይችልም። እንዲሁም ህጅ ወዲያው የነጻ ውጪ ትግል አባል ሆንጄ ለመታገል ምኞትም ሀሳብም አልነበረኝም። ኋላ የመጣ ነው። የሆነ ሆኖ አስገዳጅ ሁኔታ እየስል በኢትዮጵያ የተከሰተው በጣም አስቸጋሪና አስደንጋጭ የሆነ ሁኔታ ብዙ ሰዎች ህይወት የወሰደ ከእነሱም አንዱ በጣም መውደው የማከብረው ያል አማን እና ሌሎችም የማውቃቸው ሰዎች የተቀጠፉበት ሁኔታ ነው። የእኔም ህይወት አደጋ ላይ ነበረ፣ በሚዛን ላይ ነበረ እና ዝርዝር ውስጥ መግባት አያስፈልግም። ግን አንድ በጣም የተባረከ ሰው አንድ ቀን ተገናኘን እና የምታደርጋለህ የምታደርጋለህ ህይወትህ እኮ ችግር ላይ አለህ ለማትወጣም ብለው አለኝ እስቲ እንግዲህ ከቻልኩ እወጣለሁ አልኩት። ወዲያውም ቆይ አስበህ ቆይና ካስፈለገን ይወስድሀለሁ አለኝ። ስሙም ደስታውን ለኪዳን ይባላል። አሁንም በሕይወት አለ። የእርሻ ሚኒስቴር ባለስልጣን ባለሙያ ነበረ እና በራሱ መኪና ወደ መቀሌ ወሰደኝ። እንደ አጋጣሚ የመቀሌ ተወላጅ ሰው ነው። ዘመዶቹን ላሉት የስልቅ ሰዎች ዘር ነው እና እሱ ይዘኝ ሄደ። ከአንድ እህቱ ቤት ከሰነበትኩና በምስጢር ገብቼ በምስጢር ወጣሁ። ነፃዎች፣ የታጋዮች ወኪሎች ነበሩ። እዛ መቀሌ ከእነሱ ጋር ገናኘኝ። እነሱም ሰው ፈለጉና በነሱ መኪና በምስጢር ከመቀሌ ወደ አድግራት አልፎ ወደ ስንአፌ አደረሱኝ። መተመለሱ እኔ ከዛ በእግሬ ከስንአፌ በማታ በእግሬ ሳሆ ብሔረሰብ ሰፈር ሰንብቼ፣ መጨረሻውም አስመራ ገብቼ በምስጢር አደጋም እንደርስብኝ ነበር። እንደ አጋጣሚ በግዜ አርችረታል። ከዛም ወጣ ከዛ በመጨረሻ ህዝባዊ ሀይልታት ይባልዛን ጊዜ ህዝባዊ ሀይሎች ግንባር ጋር ተቀላቀሉ። ያወጡኝ ግን የጀብሀ ሰዎች ነበሩ። ጀብሀ ማለት ይሄ ኤለፍ የሚባለው ግንባር ነው። እንዳጋጣሚ የነሱ ወኪሎች ናቸው ከመቀሌ ያወጡኝ። እነሱም እንዳሳባቸው ከእነሱ ጋር ተቀላቀ እነሱ ታጋይ እንደሆን ነበረ። ግን እግዚአብሔርም ሁኔታም አልፈቀደውም። እዛ ስገባ በእውነቱ ታጋይ ሆኜ እዚያ ለመቅረት አልነበረም። ቤተሰቦቼን አሜሪካ ስቻቸው ነው የመጣሁት። እኔ ወጣሁት በዛ በኩል ያውጥኛል ወደ አገልጆች እንዲሄድ ያግዙኛል ብዬ ነው የገባሁት። እንደ አጋጣሚ የሆነ ግን ብዙ የሚያሳዝን ነገር አየሁ ስ የሚያሳዝን ነገር ገጠመኝ። አንዱ የሚያሳዝነው በኢኤልኤፍ እና በኢፒኤልኤፍ ሁለቱ ነጻ አውጪ ቡድኖች መካከል አንድ የደም ትግል ነበረ። ይታኮሱ ይዋጉ ነበር። ሲቪል ወር ይልታ አንዳንዶቹ እና አሳዘነኝ በጣም አሳዛኝ ስታዊያም ሁሉ ያሳዘነ ብዙዎችን ሽማግሌዎችን ለማስታረቅ የሞከሩበት ሁኔታ ነበር። በዛ ውስጥ ገባ እዚያ ውስጥ ተነከርኩ። እና ሰዎችም የሚያውቁኝ እየመጡ አንተ ከመጣህ እንግዲህ አንተ መግዝ እርዳሉኝ ለማስታረቅ እንዲስ በትንሹ በሁለቱ ባህል ያለው ጦርነት እንዲቆም የተቻለኝን ሞክሬ፣ ከዛ በኋላ ወደ ልጆች ለመሄድ ነበረ ሙከራዬ። አልሆነም። አልታረቁም። ለጊዜው ጦርነቱ ቆመ፣ ግን አልታረቁም። በመሀሉ አንድ ቀን አማሴን ደጋ ላይ ከታጋዮች ጋር ከአንድ ቦታ አንድ ቦታ ስንዘዋወር እነሱን ሰዎችን ለማስታረቅ ብዬ በምንጓዝበት ጊዜ ብዙ ሰዎች ያዩ ነበር። ከአስመራ እንደ አስራ አምስት ምናልባት ሀያ ኪሎ ሜትር ከሚሆን በሚሆን ርቀት ቆመን ሳለን ከሩቅ ሰዎች ሲመጡ አየሁ። ወደ እኛ ቀረብ እያሉ ሲሄዱ አንድ ሶስት ሴቶች ወጣት ልጃገረዶች ያሉበት እና ወታደሮች ነበሩ። ወታደሮች ተካዮች ሴቶችን ሳያቸው ተጉሳቅለዋል። ሊሆናቸው የአስራ ሁለት የአስራ ሶስት ሊሆናቸው አንዷ እግር ላይ ደም ይፈሳል እና ምን ሆነ? በሰባቸው ጊዜ የኢትዮጵያ ወታደሮች ክብረ ንጽህናቸውን ገሰሷቸው ሬፕ አደረጓቸዋል አሉኝ። ምን ልበልህ፣ የዛን ጊዜ ናላዬ ዞረ፣ በንዴት ተቃጠልኩ። የተቻለኝን ያህል የኤርትራ ነፃ አውጪ ድርጅት ለማገዝ ቁርጥ ያደረኩበት ሰዓት ወቅት የዚያን ጊዜ ነው። ከዚያ በኋላ ከነፍረሰብ አለኩ በባህሉ ትሩም ቆመነ ጊዜው በሁለቱ መሀል የነበረው ጦርነት እና የህዝባዊ ግንባር ወይም የኢፒኤልኤፍ መሪዎች ጋር ተገናኘሁ። ያያቸው የሚደነቁ ሰዎች ናቸው። ወጣቶች ብዙዎቹ፣ ኤቢ ኤም ኤምኤም ያላቸው አንዳንድም ፒኤችዲ የደረሱ ሰዎች ነበሩ። ያንን እውቀታቸውን ትምህርታቸውን ይዘው አንግተው በረሃ ገብተው ወደዛ ከመሄድ በፊት በእርግጥ እንዳነሱት አሳዛኝ ጉዳይ ነው። ወጣት ልጆች መደፈር በየትኛውም ዓለም ቢሆን በተለይ ለአንድ ለህግ ሰው ተቀባይነት የለውም። የዚህ አይነት ነገሮች በሌላው ወገንስ ዘንድ ሲደረግ አጋጥሞት አያውቅም? ከዛ በኋላ ወይስ ከዛ በፊትም የዚህ አይነት ነገሮች ይኖሩ ነበር? ይሄ በተለይ ለአንድ ወገን ከመቆርቆር አኳያ ነው ወይስ እንደ ሰውነታቸው ሰራቸው በማየት ነው? ያ ብቻውን በቂ ነው ወደ ትግል አለም ለመሰማራት፣ ደርሶ ያለ አርቆ ሀሳቢ ሰው በእውነቱ እንደዚህ አይነት ሁኔታ አጋጥሞኝ አያውቅም። ሰዎች ወንጀል ፈጽመው አንዳንዶችም የሰውን ክብር ሚነካ ሰርተው ሲከሰሱ ራሴ ደርሼበታለሁ፣ አይቻለሁ፣ በስራዬም በሙያዬም አይቸዋለሁ። በአይኔ ያየሁት ነገር አይደለም፣ ግን በሰነድ መጥቶልኝ ከስራ አጋሮቼ ጋር ሆነን ይሄ ከሰሳል ያክስ የሚል ውሳኔ የምንሰጥበት ጊዜ ነበረ። ሁኔታ አጋጥሞኛል፣ ግን እንደዚህ ያለ በአካል ጃገረዶች፣ ኤርትራውያኖች ቢሆኑ፣ ኦሮሞዎችም ቢሆኑ፣ ሶማሌዎችም ቢሆኑ እንዲህ ያለ ነገር ሊያጋጥመኝ እንደሚያሳዝበኝ አውቃለሁ። ግን እንደ አጋጣሚ ሆነ የነበርኩት ኤርትራ ውስጥ ነው። ወደ ኤርትራ የሄድኩት በቅድም እንደገለጽኩት በአስደንጋጭ የሆነ ሁኔታ ተገድጄ ነው። ተገድጄ ፎጣ ግን አላማዬ ከዚያ ለመውጣት ነበር። ግን ይሄ ሁኔታ ገፋፋኝ እንዲህለ ህዝብ ቤት እንዲሆናል የሚል ትውስጥ ከተተኝ ነገሩ አከራካሪ ነው። ሀረር ቢሆን ይሄ ነገር እንደዚህ ያደረግ ነበር ወይ? ሀረር ቢሆን ከሰዋሬሲ ጋር ቀላቀላለሁ ትግል አይመስለኝም፣ አይመስለኝም። እዚህ ላይ እንግዲህ ምናልባት ለፍርድ አስቸጋሪ ነው። ግን አንዱ ይሄ ብቻ አይደለም፣ ሌላም ኋላ ከሰዎቹ ከመሪዎቹ ጋር ስነጋገር ለምን ወደ በረሃ እንደገቡ ታሪካቸውን ስሰማ ቁጭ የሰለምት በጡም ሆና ሰለምታቸው ታሪኩ ሁሉ ከባድ የሆነ አርእስት መሆኑን እየተገለጠልኝ በህት ቁጥር ነገሮች ተዘራረበ። ለውሳኔ ያበቃኝ ግን አንዱ ምን ልበልህ፣ እንደ ቀስቃሽ ነገር ሆኖ የገፋኝ ያልኩት ተሞክሮ ነው። እዛስ ከደረሱ በኋላ መሪዎቹን አግኝተው ሲያነጋግሩ በወቅቱ ምን አይነት ሰዎች ነበሩ ያገኟቸው? ውሳኔውንም ለማጠናከር እንዲያግዝ ከነዚህ ጋር ተቀላቅሎ መስራት ይችላለሁ፣ በእርግጥ እነኚህ ሰዎች ነጻ ለማውጣት ብቃቱም ብስለቱም አላቸው ብለው አስበው ነበር? የመጀመሪያ ወቅት ግምገማዋ ምን ነበር? እነማንንስ ነበር መጀመሪያ ያገኙት? መጀመሪያ ያገኘኋቸው ከሁለቱ ወገኖች መሪ የሆኑትን ከኤፒኤልፍ ወገን ኢሳያስ አፈወርቅ እና ሁለት ጓዶቹ፣ ከኤልፍ በኩል ደግሞ አቶ ሪቶላ እና ጓዶቹ ነበረ። ከመሪዎቹ ደረጃ የንደሆነ ግን እርቅ ለማድረግ ወዲያ ወዲህ በምዝበት ጊዜ ታጋዮችም ሁሉ ከሁለቱ ወገኖች ያገኛቸው ነበር። አንድ ሰውነቴን ህሊናዬን በጣም የለካው አነጋገራቸው፣ መንፈሳቸው በጣም ይደነቃል። ህይወታቸውን ለመሰዋት የተዘጋጁ መሆናቸውን ህይወትን ልክ በእጃቸው ጨብጠው እንደሚጓዙ የሆነ ሰዎች ነባያየኋቸው የተማሩ ሰዎች ናቸው እና የትም ሀገር ሄደው ስራ ሊያገኙ የሚችሉ ናቸው። ይሄ ሁሉ ይደነካው እና በተለይ ደግሞ መሪዎቹን ሳገኝ የተማሩ ሰዎች መሆናቸውን ካወቅኩ በኋላ አሁን በሕይወታቸው ያሉ ሰዎች አሉ እና ሀይለ መንቀሪዎስ አሁን የሚሰራ ሰውዬው ሁሉ ከሃርቨርድ ዩኒቨርሲቲ ወጥቶ እዛ የገባ ሰው ነው። እነሱ ሁሉ ሳህል ሳገኛቸው ቁጭ ብዬ ከነሱ ጋር ሳወራ በእውነቱ ቁጭ የሳጤ ነው እኔ ሰዎች እኮ ልክ እንደ እኔ ወይ አሜሪካ ሊኖሩ ይችላሉ፣ ወይ አውሮፓ፣ ወይ ሀገራቸው በሰላም እንዴት እዚህ ገበቡ የሳስበው ያ መንፈስ የነጻ የውጭነት መንፈስ ከባድ መንፈስ መሆኑ የአይዲዮሎጂ ጉዳይ፣ የስነ ሀሳብ ጉዳይ ሳይሆን የሰውን መንፈስ የሚነካ ድርጊት ነው የፈጸሙትና ይቀሰቅሰሃል፣ አንዳንድ ውሳኔ ላይ ደዝረብል ይገፋፋሃል እንዳነሱት ከሀገር እንዲወጡ ያገዞት የጀብሃ አባል የሆኑ ሰው ናቸው። ከዛም በረሃም ደርሰው ኤሌፍ ወይም በኤፔሌፍ በኩል ያሉ መሪዎች ሁለቱንም አግኝተው ለማስታረቅም ሞክረው አልተሳካም። መጨረሻ ፌብርዋሪ 1975 ከኤፔሌፍ ጋር ለመቀላቀል ወሰኑ። ከጀብሃ ይልቅ ወደ የኤርትራ ህዝብ ነጻ አውጪ ግንባር ህዝባዊ ሀርነት ያመዘኑት ከምን አኳያ ነው? ምን ነበር መመዘኛዋው? ከዚህኛው ወደዛኛው ለመሄድ ሁለቱን አየኋቸው የእርቅን ተግባር ለመፈጸም በምንጓዝበት ጊዜ መሪዎችን አገኛቸው ነበር። ከመሪዎችም አልፎ ደግሞ ተራ አባላትም አያቸው ነበር። ውሎዋቸውን፣ አደራቸውን ምን እንደሚያደርጉ እግራቸውን ሁሉ በደንብ ታዘብ ነበር። በጀብሃ ወይ በኢኤልኤፍ አኳያ መለከተው ብዙ ነፃ የሆነ አነጋገር ያላቸው እንደፈለገቸው የሚናገሩ ሆነው አገኘኋቸው። ከመሪዎቹ ደረጃ ብቻ ሳይሆን ከነፃ ታጋይ ታጋዮች ወደ ህዝባ ግንባር ሲሄድ ዲስፕሊን ሆኑ ጥርነት ሀሳብ ያላቸው አስተሳሰባቸውን ቶሎ የማይሰጡ በስብሰባቸው ጊዜ ደግሞ በመሪዎቻቸው አማካይነት እንጂ ሁሉም እንደፈለገው የሚናገር ሳይሆን በዲሲፕሊን ያላቸው ሰዎች ሆነ አገኘኋቸው። በጨዋታ ጊዜ ሁሉም ነጻና እኩል ሆኖ ይናገራሉ። በጨዋታ ጊዜ ቆም ያለው ነገር በሚተችበት ጊዜ ግን ሁሉም ጸጥሎ የሚያዳምጠው መሪ ነው የሚናገረው፣ የቀረውን ድማ አንድ በተራ በተራ ይናገራሉ። በአጭሩ ዲሲፕሊን የሆኑ ሰዎች ሆነ አገኘኋቸው። በተናጠል ደረጃም በነፍስ ወከፍም ደረጃ መሪዎችን ሳያቸው፣ በሰው ላይ መፍረድ አሁን አንዱ ከአንዱ ማወዳደር በካ አይሆንም፣ ግን በአጠቃላይ ሳየው ግን ድርጅቱ ራሱ የቴለስ ይበልጥ የተደራጀ ዲስፕሊን ያለው ሆኖ ስላገኘሁት በእኔ አስተያየት ይህችን ሀገር ነጻ ሊያወጣ የሚችል ድርጅት ካለ ይሄ ነው ብዬ ገመትኩት እንጂ በመሪዎቹ ነት እንደሆነ መሪዎችም ከመሪዎቹ አንዱም ይበልጥ ማቀ የነበረ ሩ ይተራል ሩ ይተላል እንግዲህ አገር እኔ ፒኤችዲ ለመማር በነበርኩበት ጊዜ ህሩይም እዚያ ተማሪ ነበረ። የማስተርስ ፕሮግራም ከላትል ነበር። በደንብ ነማቀ። እንዲያውም ተቃርበን ብዙ እናወራ ነበር፣ ብዙ እናወራ ነበር። በቤተሰቦቻችን በኩል ቢሆን አባቶቻችን ይተዋወቃሉ። ሁለታችንም የፕሮቴስታንት አናት ተከታይ ናቸው ነን። ስለዚህ በዚያ በኢንዲቪድዋል ወይም በነፍስ ወከፍ ደረጃ ብታየው ይበልጥ እንዲያውም እናቀርበውና የሚቀርበኝ ህሩይ ነበረ። ቅድም እንዳልኩት ግን በድርጅት ደረጃ ሳየው ግን በሀቀኛ ፍርድ ስመለከተው ሀገሪቱን ነጻ የሚያወጣ ካለ ይህ ኢትዮ ነው ብዬ ወሰንኩ። በዛ ወቅት በረሃ ውስጥ ያገኟቸው የህዝባዊ ግንባር መሪ የነበሩት ኢሳያስ አፈወርቂ አሁንም ከሀያ ስድስት ነጻነት አመት በኋላም ፕሬዚደንት ናቸው። ከመሪነቷ ገለል ላሉም የዛን ጊዜ ለመጀመሪያ ጊዜ ያገኟቸው ወጣቱ ኢሳያስ አፈወርቂ ምን አይነት ሰው ነበሩ? በመጀመሪያ ሲያዮቸው፣ ሲገናኙ ያደረጓቸውን ንግግሮች፣ ቃል ልውውጦች ያስታውሳሉ። በውስጡ ያሳደረቦት ምን አይነት ስሜት ነበር? ምን አይነት ኢሳያስን ነበር ያኔ የሚያውቁት። ወደ አሁኑ በኋላ እንመጣለን። የዛን ጊዜ የነበረው ወጣቱ ኢሳያስ አፈወርቂ በእርሶ ላይ ያሳደረው ምን ነበር? እርሶ በወቅቱ ይህ አንድ ሀገር ታላቅ ሀገር ከመሪዎቹ አንዱ ነበር። እርግጥ እዛን ጊዜ እንዴት ነበር ያዩት? ምንድን ነው ውስጡ ያሳደረው? በጣም ኮስታራ ብዙም ቸኩሎም አይናገር፣ ብዙ የሚያዳምጥ ጥያቄ የሚጠይቅ ትግል ጓዶቹ ጋር ደግሞ በጣም ከበሬታ ያለው የተፈራ የተከበረ ሰው ሆኖ ነው ያገኘሁት። ብዙ ስለማይናገር ደግሞ ምን አይነት ሰው እንደሆነ ለማወቅም አስቸጋሪ ቀላል አይደለም። ግን እዚያ በመጠኑ በተናገራቸው ቃላት ስመዝ ነው ሁኔታውንም ሳየው፣ በጣም ኮስታራ፣ ቆፍጣና ሲሪያስ የሆነ ሰው ሆኖ ነው ያገኘሁት። እንደሚታወቀው የትግሉ እንቅስቃሴ ለረጅም ዓመታት ተካሄደ። በዛ ሂደት ውስጥ አልፎ የሂድሪ መንግስትም ተገርሶ ወደቀ። በኢትዮጵያ ውስጥ አዲስ ሽግግር መንግስት ተቋቋመ። ቀደም ሲልም የነ ሳያስ አፈ ወርቂ ወይም እርስዎ የነበሩበት ድርጅት የኤርትራ ሕዝብ ነጻ አውጪ ግንባር ፒልፍ ትራን በነጻ አውጪነት ተቆጣጠረ። የዛን ጊዜ ረጅሙ ትግል ሂደት ምን ይመስል ነበር? እስከ ጸነጻነት ድረስ በምን በምን ሁኔታዎች ውስጥ ነበር ሰዎች ተሳትፎ የነበሩት። ይሄ ተሳትፎ ለአንድ ዓመት ያህል ከሜዳ ቆየ ከነዛ ቆይቼ በመሀሉ ልጆችን ለማያሳጅ ነበረ። ግን ወዲያው ተመለስኩ። ተመልሸ ከነሱ ጋር እየመልኩትን ለመጨረስ በደረግኩ ውሳኔ ከባለቤተ ጋራ የሀሳብ ልዩነት ተፈጠረ። ብዙም በሀሳብ ተለያይተን እስከ መጣላት ደርሰን ነበር። ግን ግድ የለም ች- እድል ስጪኝ ደርሽ እመጣለሁ። ይኸው መጥቼ የለ አሁንም፣ የጀመርኩትን አንዴ ጋር ላይ ደርሽ እመጣለሁ ብዬ አግባባኋት። ተቻለች። በመሀሉ ተመልሸ ሜዛ ታገኛቸው፣ ረገድኳቸው ሁኔታዬን። በኋላ ለአጋጣሚ አስታውሳለሁ ያገኘሁት ኢሳያስን፣ ወደ ካርቱም ለስራ መጥቶን ካርቱም ያገኘሁት ነገርኩት። ሁኔታውን ሁሉ ብዙ ችግር እንደደረሰባቸው ቤተሰቤ እንዲያውም ወደ ከናካቴ ወደ ሀገራ መመለስ አስባ እንደነበረ ባለቤት የነገርኩት ደብዳቤ ጽፋ ላይ ነበረ በሬድ ክሮስ በኩል እሱን አሳይሁት። አዘን ና ግድ የለም አይደል እሱማ እውነት ዋናው መሄድ አለበት እንጂ እኛም እኮ የሚቻለ ያርገልናል። እዚያን ጊዜ ደግሞ ከዚያ በፊት ማለቴ ነው ሜዳ ቆይቼ ወታደር ከመሆን በዛ እድሜ በመዋዬ በህግና በዓለም በማወቅ አውሮፓንም አሜሪካን ስለማወቅ ብዙ ሰዎችን ስለማወቅ ውጭ ህጅ የማገለግለው ይበልጣል በሚል አሳምኛቸው ነበረ። እና ራሳቸው እውነት ነው ከውጭ የሆነ የምታገለግለው ይበልጣል ብሎ አስበውልኝ ከዛ ድረስ ግን ብዙ የተቸገረ በቦምብ ድብደባ ምክንያት ቤቱ የፈረሰበት ስደተኛ ሆኖ የሚኖር ከቤቱ ከቤት ተፈናቅለው በበረሃ የተሰደደ ብዙ ሰው ስለነበረ አንድ ማህበር አቁመን ኤርትራን ሪሊፍ አሶሲዬሽን የረድኤት ማህበር አቁመን እኔ እንደ ቆርቋሪ ሊቀመንበር አቶ ዳልጊ ገብረበትን የሚባል ደግሞ ኤርትራዊ ጸሐፊ ሆነን ጀመር ነው እና ይህንን ቤይሩት አስመዘገብ ነው። ካርቱም ሞክሬ ሲያቅተኝ ቤይሩት አስመዘገብ ነው። አቶ ሳሌሕ ሳቤ የሚባል ውጭ ሀገር ዶ ወኪላቸው ተረዳኝ ካርቱም ሲያቅተኝ በሱ ነገር ክሱም ግድ የለም ማለት ቤይሩት ተመዘገበ ደንበኛ ማህበር በእንግሊዝኛ ጽፌ ወደ አረብ አስተርጉሜ እዛ አስመዘገብ ነው እና የዓለም ቀይ መስቀል ማህበር ጀኔቫ ተገናኝተን፣ ሌሎችም ተገናኝተን እርዳታ እንዲደረግልን ብዙ ስደተኞች ያሉን ከሀገር የተፈናቀሉ ሀገር ውስጥም እንዲሁ ከቤታቸው የተፈናቀሉ ሰዎች ስላሉ እገዛ ያስፈልጋቸዋል ሰዎች እ አሳምኛቸው አንቀሳቀስ ጀምረን ነበር። በመሀሉ ግን እኔ መመለስ ነው ነበረብኝ ለሌሎች ሰዎች አስረክቤ ወደ አገር የተመለስኩ ከመለሽ ነው ኢሳያስን ያገኘሁት ይህ ሁሉ ከፈጸምኩ በኋላ ነው። እና ይሄ ሁሉ እንግዲህ ተፈጽሞ በመጨረሻውም የህዝባው ግንባር አጠቃላይ አሸናፊ ሆኖ የነበረው ችኩቻ በሁለቱ መሀል ኤፍ ከሜዳ ወጥቶ ኤፒኤልኤፍ ጠቅሎ ሰያ ስለያዘ እኔንም የኤፒኤልኤፍ ወኪል በተባበሩት መንግስታት፣ እንደ ወኪል አድርጎኝ ለስድስት አመታት ያህል በዚያም አገልግያለሁ እየተመላለስኩ ዩናይትድ ኔሽንስ ጉዳይ የሚታወቅ ብዙ ጥረት አድርጌያለሁ። ማለት ከወታደርነት ይልቅ ይልቅ በዲፕሎማሲ በህግም ስራ ባለው መስመር ረዳለሁ ብዬ ተሰማርቼ በዚሁ ረዳኋቸው። ይህን ምልበት ምክንያቱ አሁን የጠቀስከው የመጨረሻው የደርግ መውደቅ እና ጠጥታጋይ ኃይሎች ስልጣን መያዝ ዛ ከመድረሳችን በፊት ይህን ልንገር ብዬ ነው። ሞያዬ በሚፈቅደው መሰረት ለኤርትራ ትግል ያበረከትኩት ነገር ለማስረዳት ብዬ ነው። የህዝባዊ ግንባር እና የወያኔ የሀርነት ትግራይ ህወሀት የሚባለው ግንባር ለግንባር ገጥመው አንድ ሆነው ብዙ ጦርነት ካካሄዱ በኋላ በመጨረሻውን ተባብረው ደርግን ያህል መንግስት መሸነፍ ቻሉና፣ የወያኔና የቀረው ደግሞ ከኢህአፓ ወጡ ግሩፖች ያሉበት አንድ ምን እንደሚባለው መንግስት ሲያቆሙ፣ የሽግግር መንግስት ፒአርዲኤፍ ፒአርዲኤፍ ምንድን ነው የሚባለው? ኢህአዴግ ኢህአዴግ ኢህአዴግ ሲያቆሙ፣ ይሄ ማለት ህውሀትና ኢሂድን በታምራት ላይኔ ነው የሚመራው እና በአቶ መለስ ይመራው የነበሩት አንድ ላይ ሆነው ለመጀመሪያ ጊዜ ኢህአዴግ የሚለውን ድርጅት ሲያቆሙ ማለት ነው። ልክ ነው። ልክ ነው። ይህን ድርጊት አቁመው እኛን ነገ ጋብዘውን እዛ ተሳተፍም። ሁለቱን ሳየው በኤርትራን በኩል የተደረገው ነጻነት መገኘቱ፣ በኢትዮጵያን በኩል ደግሞ የደርግ ስርዓት ተሸንፎ ዴሞክራሲያዊ ስርዓት ይተከላል በሚል በጣም ተስፋ የጣልንበት የተደሰትንበት ጊዜ ነበር ያ ወቅት። ከዛ በፊት ግን በጦርነቱ ወቅት በአንድ በኩል አሁን እንዳነሱት በተለይ በህወሓትና በህዝባዊ ግንባር በኩል አንዳንዴም ግጭቶች አንዳንዴም ረጅም ጊዜ በርካታ ግንኙነቶች ነበሩ ጠንካራ የሆኑ ህይወት መስዋዕትነትን ጭምር ያስከፈሉ የሁለቱን ድርጅቶች ግንኙነት እንደምናዩታል። መቃቃርም ብዙ ነገሮች ነበሩ። የሚሰሙ ነገር በተለይ በኤርትራውያን በትግራይ ሰዎች ላይ የበላይነት ያሳያሉ የሚባሉ እነዚህ እነዚህ ሁሉ አባባሎች ከምን የመነጩ ናቸው? እውነተነታቸውስ ምን ያህል ነው? በመጀመሪያ ነገር በሁለቱ ድርጅቶች መሀል በህወሓትና በህዝባው ግንባር መካከል እኔ በማውቀው በመተባበር አንድ የጋራ ጠላት ታገል የሚል ነው የማውቀው እንጂ ከውስጣቸው የነበረውን ሹክቻ በውስጣቸው የነበረው አንዳንድ ጥላቻ አላቆም ነበር። ኋላ ነው የተገለጠልኝ። ይኸው ለምሳሌ ሁለተኛው የህዝባው ግንባር ድርጅታዊ ጉባኤ በሺ ዘጠኝ መቶ ሰማኒያ ሰባት በፈረንጆች አቆጣጠር። ሲደረግ ሳህል የህወሀት ወኪል አልመጣም፣ አልተካፈልም። በቃ ተኳርፈው ነበር። ያ ያኔ መፍጠይ ጊዜ እንዲህ እንዲህል እንዲህ አለ ጎብዛ በመሀላቸው አንዳንድ ችኩቻ ለ የሚል እንትን ተነገረኝ። አንዳንድ ሰዎች ይልቅ ይሂደን እዚያን ጊዜ ስሙ በምን እንደታወቀ አላታውቅም የሂደን ወኪል መጥቶ ነበር፣ እዛ ታዛቢ ሆኖ መጥቶ ነበረ፣ ንግግር ሁሉ አድርገዋል። ስለዚህ በመሀላቸው የነበር አንዳንድ ያለ መቃቃር፣ ያለ መግባባት ብዙ ነው አሁን ተመልክሸ እንደ ታሪክ ጸሐፊ ሳየው ብዙ ነው። እንትኑ አንዱ የቆየ የመናናቅ ያለ መግባባት ነገር ነበረ። በአንዳንድ ሰዎች በኩል በኤርትራ ህዝብ በኩል ስመለከተው የትግራይን ህዝብ ይንቃል የሚል አነጋገር አለ። እኔ ህን አላምንበትም። እርግጥ ነው አንዳንድ ሁኔታዎች ተከስተዋል። በመሀላቸው በሰዎች መሀል በትግራይና በኤርትራዊ መሀል አንዳንድ ጊዜ ግጭት በውልቀ ደረጃ ግርጭት እንደነበረ አቃለሁ። የግን በአሁኑ ዘንድ ያለ ነው። በድርጅቶች መሀል ስለነበረ ግን ግጭት በዚህ የተመዘዘ አይመስለኝም። የስልጣን መወዳደር ማን ይበልጣል፣ ማን ይበልጣል በሚል እንጂ የአንድ ሕዝብ አንድ ሕዝብ ላይ የነበረ ንቀት አይደለም። አንዳንድ ሰዎች እንደሚሉት አንዳንድ የትግራይ ተወላጆች ኤርትራኖች፣ እኛ ይንቁናል፣ ትንክፍት ናቸው የሚሉም አሉ። እኔ ግን እንደማውቃቸው አንዳንድ መሪዎች እንደነመለስ ያሉት እንደማውቃቸው፣ እነሱ መስፍን እንደማውቃቸው እንዲህ ያለ መንፈስ አላየሁባቸውም። በአጠቃላይ ግን ያለ መግባባት አለ። የመናላቀም ይኖሮ ይሆናል። አንዳንድ ጸሐፊዎች እንደሚሉት በኤርትራ በኢታሊያ መገዛት ምክንያት ላይ አንድ ብልጫ አግኝታለች የኤርትራ በትምህርትም በምንም በይላም። ስለዚህ ኩራት አላቸው ኤርትራውያን ይኮራሉ የሚል አስተያየት ያላቸው ሰዎች አሉ። ይህ አስተያየት የስንት ሰዎች እንደሆነ ስንት ሰዎችን የሚለካ እንደሆነ አላውቅም እንዲያው